በትላንትና ዕለት በአዋሳ ከተማ የፍቼ ጨንበላላን በዓል ዋዜማ ላይ በተፈጠረ ግጭት ዙሪያ የሰው ሕይወት መጥፋቱን ከሰላሳ የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ነዋሪዎች ገልጠዋል፣ ሲሆን ግርማ ዝርዝሩን ይዛለች። ከተለያየ ወገን ያነጋገርናቸው ነዋሪዎች እንደሚሉት በየዓመቱ የሚከበረውና በተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኒስኮ ከተመዘገበ ሶስት ዓመት ሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጫምበላላ የባህል አከባበር ዋዜማ ላይ ግጭት ተቀስቅሶ እንደነበረ ነው። ለግጭቱ መነሻ ምክንያት ነው የተባለው ዋዜማውን ለማክበር የወጡ ሰዎች ያሰሙት በነበረው ዘፈን የተለያዩ የከተማውና የክልሉ አስተዳዳሪዎች ከስልጣናቸው እንዲነሱ የሚጠይቅ ነበር ይላሉ። አንድ ስማቸውን መግለጽ ያልፈለጉ ነዋሪ በስልክ ስናነጋግራቸው ደግሞ ጥያቄው ከዛም በላይ ብሔር ተኮር ጥቃትን የቀላቀለ ነበር ይላሉ። በተጨማሪም ጭፈራውን የሚጨፍሩት የተደራጁ ወጣቶች ገበያ ድረስ በመሄድ ጉዳት አድርሰዋልም ብለዋል። ዳንቴዩ ጀምሮ የነበረው ነገር ትንኮሳ ነው። በአንድ በኩል ስም እየጠሩ ባለስልጣናትን ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም፣ ይውረዱልን ያሉ ነበር አቶ ደሴን እንደዚያው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቶች እንደዛ አይነት ነገር ነው ያካሄዱት እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኮር ያደረገ ለምሳሌ ወላይታ ሲቢናውን በሚነካ መልኩ ወዩጣልም፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው ከዚህ ሀገር ሁሉም ሁኔታ ይውጣ በምል ያነጋገርናቸው ነዋሪዎች ግጭቱ የብሔር መልክ የነበረው ነው በማለት ዘርዝረው ወደ አንድ አቅጣጫ ይወስዱታል። በዚህ ሁኔታ ቅሬታው የቀረበበት የሲዳማ ብሔረሰብ ሲሆን በሐዋሳ ከተማ ነዋሪ ወደ ሆኑ ወደ ሌላ ሰው ደውዬ ነበር። የዘፈኖቹ ይዘት አስተዳደራዊ በደል እንዲቀር ይህንንም በደል የሚያደርሱ ባለስልጣናት እንዲነሱ የሚጠይቅ እንጂ የሌላ ብሔረሰብን የሚተናኮል አልነበረም ሲሉ የዘፈኖቹ

ሌላውም ይውጣልኝ ያለበት ጊዜም የለም። አይህም ያው ሌላው ይውጣልኝ የሚለው ተሳሳቴ ነው። አቶ ሽፈራውን ብቻ ሳይሆን የዞኑ አስተዳዳሪም እንትም ብሎ በየቦታው ትላንት በስቲያ በእንሳ አካባቢ አርቦ ጎናና እንትም እያሉ ነው። አቶ አክሊሉ አክሉ አዝላም ለውጥ አላመጡም፣ ይነሱልን፣ ምናምን እያለ ያው ሲጨፍሩ ነበር። ያነጋገርኳቸው ሁለቱ ሰዎች በግጭቱ መነሻ ባይስማሙም በግጭቱ ግን አራት ሰዎች መሞታቸውን ተናግረዋል። ሰላሳ ሰዎች ቆስለዋል፣ ሕክምናም አግኝተዋልን ብለዋል። ግጭቱን ለማብረድ የጸጥታ አካላት ተሳትፎም አነስተኛ ነበር ብለዋል። ከሲዳማ ማህበረሰብ ያነጋገርኳቸው ሰው በእነርሱ ላይ የሚቀርበውን ቅሬታ ያስተባብላሉ። በጣም ተሳሳቴ ነው አንዳንድ መረጃዎች ምንሽ ሲዳማ ከየትኛውም ኢትዮጵያ ለሌላ ቦታ የሚሰጥ ነው። እሱ የማይበላውን ለእንግዳ ብሎ እንዳስሚትና በጣም ሪሪ ህዝብ ነው። ማንም እንዲወጣለትም አይፈልግም። ስዳማ የሚፈልገው ድሮ ስዳማ ጠቅላይ ግዛት ተብሎ የነበረው ስዳማ አውራጃ ተብሎ የነበረው በራሱ ሲጠራ የነበረው ለነጻነት ታግለው ከሀያ አምስት እስከ ሰላሳ ሺህ የሚደርሱ ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው። ዛሬ ደግሞ በአቅጣጫ አቅጣጫ የሚባለው በየትኛውም ዓለም ክፍል ላይ በፌደራል ግን የሌለ ነው። ስለዚህ ደቡብ የሚባለውን ስም አንፈልግም። እኛ በስማችን መጠራት እንፈልጋለን፣ ክልል መሆን እንፈልጋለን ነው እንጂ ጥያቄው ያው ሽፈራው እንዲነሳለት ይፈልጋል። ያው ሾተ ሾተ እያለ ትጨፍር ነበር ማለት የይፈራ አስተዳደር አስተምሳን ጊዜው የድሮ አይደለም። ዘመኑ የዶክተር አብይ ነው። ይነሳልን ነው። ማንነታቸው በየትኛውም መልኩ እንዳይጠቀስ የጠየቁት መጀመሪያ ያነጋገርኳቸው ግለሰብ ግን ይህን አይቀበሉትም። ብሔርን ተኮር ያደረገ ጥቃት ነበር ይላሉ። ግን ግጭቱ በመደበኛው ነዋሪ ተቀስቅሷል ብለው እንደማያምኑም ይናገራሉ። ብዙ ጊዜ የመንግስት ባለስልጣናትም ራሳቸው ሊያስነሱ ይችላሉ ብለን እንገምታለን። ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ። ይሄ ደግሞ መሆን የለበትም። በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው። ትናንት የዴደን ስብሰባ ነበረ። የዴደን ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው። ሁለቱም ግለሰቦች ግጭቱ የተቀሰቀሰው በከተማው ሰላማዊ ነዋሪ አማካኝነት እንዳልሆነ ይስማሙበታል። የፍቼ ጨንበላላ በዓል ከዚህ ቀደም በሁሉ ሁሉም የብሔረሰብ አባላት በሰላም ሲከበር የቆየ ተወዳጅ በዓል በመሆኑም የራሳቸውን አላማ ለማስፈጸም የፈለጉ አካላት ግጭቱን ቀስቅሰውታል የሚል ሀሳብ አላቸው ከህዝብ የሚቀርቡ ጥያቄዎችን በመመለስ ፋንታ ግጭት በመፍጠር ነገሩን ለማድበስበስ መሞከር ነው ብለውታል። አያይዘውም የውጥረት መንፈስ ቢኖርም በዓሉ በዛሬ ዕለት በሰላም ተከብሮ ውሏል ብለዋል። በአጠቃላይ ይላሉ ያነጋገርኳቸው ሰዎች፣ በደቡብ ክልል ውስጥ የተሸፈነ ችግር አለ። ካቢኔ ውስጥ የሚፈጠረው ችግር ወደ ህብረተሰቡ ይወርዳል። ስለዚህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ትኩረት ሰጥተው የህዝብን ጥያቄ እንዲመለስ ያደርጉ። የህዝቡ ጥያቄ ሲመለስ ግጭት ይቀራል ብለዋል። ሁለቱም በዚህ ጉዳይ ላይ ምላሽ ለማግኘት ወደ የሐዋሳ ከተማ ከንቲባ አቶ ቴድሮስ ገቢባ የሲዳማ ዞን አስተዳዳሪ አቶ አክሊሉ አዱላ የሲዳማ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ጀጎ አገኘው የእጅ ስልኮች ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው አይነሳም፣ ያንዳንዶቹም ተነስቶ ይዘጋል። በዚህ ምክንያት ምላሻቸውን ማግኘት አልቻልኩም። ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል የሀገር ውስጥ መገናኛ ብዙኃን የደቡብ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አህመድ ላዲን ጀማልን ጠቅሰው በሐዋሳና በወልቂጤ የተፈጥረው በነበሩ የጸጥታ ችግሮች ምክንያት በሰውና ንብረት ላይ ጉዳት መድረሱን ዘግበዋል። በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓልን ምክንያት በማድረግ ወደ ከተማው የሚገባውን ቁጥሩን ከፍ ያለ ሰው ታሳቢ በማድረግ ሁከት ለመቀስቀስ ያለመው አካላት የፈጠሩት እንቅስቃሴ ግጭት መፍጠሩን ተናግረዋል። በሌላ በኩልም በወልቂጤ ከተማ ሁለት የእግር ኳስ ቡድን ደጋፊዎች በፈጠሩት ግጭት ጉዳት መድረሱን አክለዋል። በተፈጠረው ግጭትም መጠነኛ የአካል ጉዳትና የንብረት ውድመት ከማጋጠሙ ባለፈ በሰው ሕይወት ላይ የደረሰ ጉዳት እንደሌለ ተናግረዋል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዤ በሌላ ጊዜ እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።